መሰረታዊ አገልግሎት የሚሰጡና እንዲሁም አምራች ድርጅቶች ስራቸውን ማቋረጥ ወይም ማስተጓጎል በአዲሱ አዋጅ ማስፈጸሚያ ደንብ መሰረት የተከለከለ መሆኑን ዋ ስርዓት እንደሚዘረጉም ጠቁመዋል። ለዝርዝሩ መለስካቸው አመሃ። ዋና አቃቤ ሕግ ወይዘሮ አዳነች አበቤ ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት ለጸደቀው የአስቸኳይ ጊዜ አዋጅ ማስፈጸሚያነት የወጣውን ደንብ በዝርዝር አብራሩ። በሰጡት ማብራሪያ መሰረት ደንቡ በአራት ዋና ዋና ክፍሎች ተተንትኗል። ከልካይ ድንጋጌዎች፣ ግዴታ የሚጥሉ ኃላፊነትን የሚጥሉና ልዩ ልዩ ድንጋጌዎች በሚል ተከፋፍሏል። ከልካይ ደንቦች ማንም ሰው ወይም ማንም አካል ማድረግ የሌለበትን ይዘረዝራሉ። ሁለተኛዎቹ ማለትም የማድረግ ግዴታን የሚጥሉ ደንቦች ሲሆኑ እነዚህን አለማድረግ በሕግ የሚያስጠይቅ እንደሆነ ወይዘሮ ዋዳነች አስረድተዋል። በሦስተኛ ደረጃ የተቀመጡ ደንቦች ደግሞ አስፈጻሚ አካላትን የወሰኑ ሲሆኑ የአራተኛው ክፍል ደንቦች ልዩ ልዩ ድንጋጌዎችን ይመለከታሉ ብለዋል። ክልከላ ከተጣለባቸው ድርጊቶች መካከል በመሰረታዊ አገልግሎት ሰጪና አምራች ድርጅቶች ላይ ነው። መሰረታዊ አገልግሎት የሚሰጡ እንደ መብራት ኃይል፣ የሕክምና ተቋም፣ ቴሌኮሚኒኬሽን፣ ባንኮች፣ የምግብ አቅርቦትን የሚያቀርቡ ተቋማት፣ ፋብሪካዎች፣ የጽዳትና የጥበቃ አገልግሎት የሚሰጡ ሰራተኞችና ተቋማት የደረቅና ፈሳሽ ጭነት አገልግሎት የሚሰጡ አሽከርካሪዎች፣ የእርሻ አገልግሎት፣ አጠቃላይ የሀገራችን እርሻ አገልግሎት ወይም ደግሞ የግብርና ስራዎች ማለት ነው። አምራች ኢንዱስትሪዎች፣ ፕሮጀክቶች ወይም ደግሞ የግንባታ ፕሮጀክት ስራዎች ማቋረጥ፣ ማስተጓጎል በዚህ ደንብ መሰረት የተከለከለ ነው። ለዚህ ክልከላ ዋናው ምክንያት የሀገሪቱ ምጣኔ ሀብታዊ ያውቅም እንደሆነም አቃቤ ሕግ አዳነች አብራርተዋል። መሬት ትልቁ ካፒታላችን ነው። መሬት ጾም የሚያደር ከሆነ ኮቪድ 19 ሳይሆን የኢኮኖሚ ችግሩ ራሱ የሚያደርስብን ቀውስ ልንወጣው የማንችለው ሊሆን ስለሚችል ከግንዛቤ በማስገባት ለኮቪድ 19 መከላከልም ሆነ ለሌሎች የእለት እለት ኑሯችን ግብአት የሚያመርቱ ፋብሪካዎች እንዳይቆሙ፣ ኢንዱስትሪዎች እንዳይቆሙ ብዙ ከውጭ የምናስገባቸው እቃዎች በአሁኑ ሰዓት በድሮ ይዘት እንዳልሆኑ ይታወቃል። ሀገራት እንቅስቃሴዎችን ዘግተዋል። ስለዚህ የማምረት አቅማችን መጨመር መቻል አለበት እንጂ የሚቀንስበት ሁኔታ ካለ ከቫይረሱ ባልተናነሰ ሁኔታ የኢኮኖሚውን ችግር ችግር ውስጥ ሊያስገባን ስለሚችል በርትተን ፕሮጀክቶቻችንን መጨረስ፣ ምርትና ምርታማነትን መጨመር፣ አምራቾችን በዛው ደረጃ ስራቸውን አጠናክረው መስራት እንዳለባቸው በዚህ ደንብ መሰረት ተደንግጓል። ከኮቪድ-19 ጋር በተያያዘ ሌላው ክልከላ የተደረገባቸው የመረጃ ምንጮችና አስተረጫጨታቸው ነው። በወይዘሮ አዳነች ማብራሪያ መሰረት ከበሽታው ጋር በሚያያዙ ጉዳዮች ላይ ሐሰተኛ፣ ያልተጣሩ መረጃዎችን ወይንም ምንጫቸው ታማኒ ያልሆኑና ምንጫቸው ያልታወቁ መረጃዎችን በማስተላለፍ ህዝብ ላይ የሰነልቦና ጫና ወይንም ቀውስ ማድረስ ማጋነን ወይንም አላግባብ አቃሎ መረጃዎችን ማድረስ በድንቡ መሠረት የተከለከለ መሆኑን ገልጸው አዲስ የመረጃ ስርዓት እየተዘረጋ ለመሆኑ ፍንጭ ሰጥተዋል። ለዚህ ዓላማ የተቋቋመው ኮሚቴ በተመሳሳይ መልኩ በክልሎች ደረጃ የሚቋቋሙ ንኡሳን ኮሚቴዎችና ደረጃጀቶችን ሊያቋቁም ይችላል። ስለዚህ እንደዚህ አይነት መግለጫዎች ሲሰጡ ወይም መረጃዎች በሚሰጡ በታወቀ በታወቀና በሕግ መሰረት በተፈቀደለት የመንግስት አካል ብቻ መሆን መቻል አለበት። በሀገር ደረጃ ኮሚቴ ይቋቋማል። መረጃዎችን የኮቪድ አስራ ዘጠኝ በሚመለከት መረጃ የሚሰጥ የአስቸኳይ ጊዜ አዋጅን በተመለከተ ትንተና የሚሰጥና መረጃ የሚሰጥ አፈጻጸሙን በአጠቃላይ ለህዝብ ሪፖርት የሚያደርግ ኮሚቴ ይቋቋማል። በየክልሉም በየመንግስት መዋቅር እስከታችኝ ወርከን እንዴት መረጃዎች መውረድ እና መገለጽ እንዳለባቸው የኮሚኒኬሽን ስርዓት ስለሚዘረጋ ከዛ ውጪ በሆነ ሁኔታ ትንተና ማድረግ መግለጫ መስጠት በዚህ ደንብ መሰረት የተከለከለ ነው ማለት ነው። ወይዘሮ አዳነች ግዴታ ከሚጥሉ የደንብ ክፍሎች በምሳሌነት ያነሱ ደግሞ ይህን ነበረ። ማንኛውም አምራች ወይም አገልግሎት ሰጪ ድርጅት የኮቪድ አስራ ዘጠኝ ስርጭትን ለመከላከል ለመቆጣጠር እና ብሎም የሚያስከትለውን ጉዳት ለመቀነስ የሚያደርገው ጥረት አስፈላጊ የሆነ አገልግሎት እንዲሰጥ አገልግሎትን እንዲያሰፋ ምርት እንዲጨምር ወይም ደግሞ የሚያመርተውን የምርት አይነት እንዲቀይር ወይም በተመጣጣኝ ዋጋ ለመንግስት እንዲሁም ለተለያዩ የሸማቾች እና የህብረት ስራ ማህበራት እንዲያቀርብ በሚታዘዝበት ሰዓት የማቅረብ ግዴታ፣ ምርቱን የመጨመር፣ ምርቱን የመቀየር የምርት መጠኑንም በዛው ልክ የመቀየርና የማብዛት ግዴታ ተጥሎበታል ማለት ነው። በክልከላው ክፍል በጥብቅነት ከተነሱት ጉዳዮች አንዱ መሰባሰብን የሚመለከት ሲሆን ከፓርቲ እስከ ዕድር ከሃይማኖት ስብሰባዎች ስፖርትን በቡድን እስከ ማዘውተር ክልከላ የተጣለባቸው ድርጊቶች ናቸው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ